በትግራይ ድጋፍ ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች ከዚህ ሳምንት በኋላ የምግብ አቅርቦት ማድረስ የማይቻልበት ደረጃ ላይ መደረሱን የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ገለጸ። ይህ የሆነው የምግብ እጥረት በመኖሩ ሳይሆን የኢትዮጵያ መንግስት ሰብአዊ እርዳታና ሰራተኞችን እንዲሁም እርዳታ የጫኑ መኪኖችን እና የአየር ትራንስፖርት እንቅስቃሴዎችን እያደናቀፈ በመሆኑ ነው ሲሉ የተቋሙ አስተዳዳሪ ሳማንታ ፓወር ከሰዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢለኔ ስዩም ዛሬ በሰጡት መግለጫ ላይ ወደ ክልሉ ለሚገቡ የእርዳታ አገልግሎቶች መንግስት ምቹ ሁኔታዎችን መፍጠሩን እንደቀጠለ መሆኑን በመግለጽ ክሱን አጣጥለዋል። ኦቻ በበኩሉ በየቀኑ የሰብአዊ ድጋፍ የያዙ አንድ መቶ መኪኖች ወደ ትግራይ እንዲገቡ ቢጠበቅም በቀን የፍተሻ ሂደት የሚከናወነው ግን ለሰላሳ መኪኖች ብቻ መሆኑን አስታውቋል። እናም የኢትዮጵያ መንግስት ሂደቱን ማፋጠን የሚቻልበትን እርምጃ እንዲወስድ ሁለቱ ተቋማት ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲና የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጧቸው መግለጫዎች በትግራይ ክልል ያለው የሰብአዊ ቀውስ እየተባባሰ እንደሚገኝ አመልክተዋል። የዩኤስአይዲ አስተባባሪ ሳማንታ ፓወር ትናንት ባወጡት መግለጫ በመቶ ሺዎች የሚቆጠሩ ሰዎች ለረሃብ በተጋለጡበት በትግራይ ክልል የሚገኙ የሰብአዊ ድጋፍ የምግብ መጋዘኖች ባዶ ናቸው ማለት ይቻላል ብለዋል። ግጭቱ ከተቀሰቀሰ ከዘጠኝ ወራት ወዲህ ለመጀመሪያ ጊዜ በዚህ ሳምንት የእርዳታ ሰራተኞች ድጋፍ ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች የሚያቀርቡት ምግብ እንደማይኖራቸውም ነው የገለጹት። ዩኤስአይዲና አጋሮቹ እንዲሁም ሌሎች ግብረሰናይ ድርጅቶች በትግራይ የነበራቸው የምግብ ክምችት መሟጠጡንም የጠቆሙት ፓወር፣ ይህ የሆነው ግን የምግብ እጥረት በመኖሩ ሳይሆን የኢትዮጵያ መንግስት የሰብአዊ እርዳታና ሰራተኞችን እንዲሁም እርዳታ የጫኑ መኪኖችንና የአየር ትራንስፖርት እንቅስቃሴዎችን እያደናቀፈ በመሆኑ ነው ሲሉ ከሰዋል። ተጠቅሷል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢሌኔ ስዩም ታዲያ ዛሬ በሰጡት መግለጫ ላይ ወደ ክልሉ ለሚገቡ የእርዳታ አገልግሎቶች መንግስት ምቹ ሁኔታዎችን መፍጠሩን መቀጠሉን በመግለጽ ክሱን አጣጥለዋል። In reference to these continuous allegations that the government of Ethiopia is uh, uh, purposely blocking humanitarian assistance. የኢትዮጵያ መንግስት ሰብአዊ ድጋፎችን ሆን ብሎ እያገደ ነው በሚል የሚቀርቡ ቀጣይነት ያላቸውን ክሶች በተመለከተ እኛ ግን ወደ ክልሉ ለሚገቡ የሰብአዊ ድጋፍ የጫኑ ተሽከርካሪዎች ምቹ ሁኔታ እየፈጠረን መሆኑን እያሳየን ነው። ዓለም አቀፍ አጋር አካላትም ይህንን እያረጋገጡ ነው በስፍራው ያሉ የተመድ ተቋማትም ጭምር ወደ ክልሉ ለሚገባው የሰብአዊ ድጋፍ ምቹ ሁኔታ ከመፍጠር አንጻር ያለውን ሁኔታ እያረጋገጡ ነው። ለዚህ ቀጣይነት ያለው ትርክት ምላሽ መስጠት ያስፈልጋል፣ ምክንያቱም ሁኔታው እንደዚያ አይደለም ነው ያሉት። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊዋ ይህን ይበሉ እንጂ ዩኤስአይዲና ኦቻ ባወጧቸው መግለጫዎች በበርካታ የፍተሻ ጣቢያዎች ላይ ተቀባይነት የሌላቸው መዘግየቶች እያጋጠሙ መሆኑን አስታውቀዋል። በተጨማሪም የእርዳታ ሰራተኞች ለእንግልት እየተዳረጉ እንደሚገኙ የዩኤስአይዲ አስተዳዳሪ ሳማንታ ፓወር የጠቆሙ ሲሆን ኦቻ በበኩሉ በየቀኑ የሰብአዊ ድጋፍ የያዙ አንድ መቶ መኪኖች ወደ ትግራይ እንዲገቡ ቢጠበቅም በቀን የፍተሻ ሂደት የሚከናወነው ግን ለ30 መኪኖች ብቻ ብቻ መሆኑን አስታውቋል። እናም የኢትዮጵያ መንግስት ሂደቱን ማፋጠን የሚቻልበትን እርምጃ እንዲወስድ ጠይቀዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢሌኔ ለዚህ በሰጡት ምላሽ የደህንነት ጉዳይ ለድርድር የሚቀርብ ባለመሆኑ መኪኖቹን የመፈተሽ ሂደቱ ቀጣይነት እንደሚኖረው ተናግረዋል። መንግስት በሂደቱ የሚያጋጥሙ እንቅፋቶችን ለማስወገድ እና ሂደቱን ለማቀላጠፍ ከአጋር አካላት ጋር እንደሚሰራም ነው የገለጹት። Most. አካባቢው ያልተረጋጋ በመሆኑ ደህንነት ቅድሚያ የሚሰጠውና ለድርድር የማይቀርብ ጉዳይ ነው። በዚህም ምክንያት በፌዴራል መንግስት በተቀመጠው አቅጣጫ መሰረት የማጣራት ሂደቶች ቀጣይነት ይኖራቸዋል። ስለዚህ ወደ ክልሉ መግባት የሚፈልግ ማንኛውም አካል በፌዴራል መንግስት አካላት የተቀመጡ ደንቦችን ማክበር አለበት። ኦቻም በአባልነት የተካተተበት በአፋር ሰመራ የተቋቋመው ክልላዊ የአደጋ ጊዜ ማስተባበሪያ ማዕከል የጭነት መኪኖችን እንቅስቃሴ ለማፋጠን የማመቻቸት ተግባር ተሰጥቶታል። በዚህ ሂደቱ እንቅፋቶች የሚያጋጥሙ ከሆነ ሂደቱን ይበልጥ ለማቀላጠፍ ከተባባሪ አካላት ጋር የምንወያይ ይሆናል ብለዋል። ባለፈው አንድ ወር ጊዜ ውስጥ የእርዳታ አቅርቦት የጫኑ 318 መኪኖች ብቻ ወደ ትግራይ ክልል መግባታቸውም ነው የተገለጸው። ይህም ከሚፈለገው ከሰባት በመቶ ያነሰ እንደሆነ የዩኤስአይዲ አስተዳዳሪ ሳማንታ ፓወር አመልክተዋል። በወሩ ወደ ክልሉ የገቡ መኪኖች ብዛት 318 መሆኑን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢሌኔም የገለጹ ሲሆን በአፋር ክልል የተቋቋመው ክልላዊ የአስቸኳይ ጊዜ ማስተባበሪያ ማዕከል ሂደቱን ለማፋጠን እንደሚሰራ ተናግረዋል። በአማራና በአፋር ክልሎች የተፈናቀሉ ከ300 ሺህ በላይ ሰዎችም ድጋፍ እየተደረገላቸው እንደሆነ ጠቁመዋል። እስከ ትናንት ነሐሴ 13 መቀሌ የገቡት የሰብአዊ ድጋፍ የጫኑ መኪኖች ብዛት 318 ደርሷል። በህወሀት ወረራ ምክንያት በአማራና በአፋር ክልሎች የተፈናቀሉ ከ300 ሺህ በላይ ሰዎችም በኢትዮጵያ መንግስትና በዓለም አቀፍ የምግብ ፕሮግራም በኩል የሰብአዊ እርዳታ እያገኙ ነው። በተጨማሪም በአፋር በኩል ወደ ትግራይ የሚጓዙ የጭነት መኪኖችን እንቅስቃሴ ለማመቻቸት ክልላዊ የአስቸኳይ ጊዜ ማስተባበሪያ ማዕከል ተቋቁሟል። እንዲሁም ለተፈናቀሉ ሰዎች የአስቸኳይ ጊዜ እርዳታ ለማስተባበርም ተችሏል። በሰመራ የተቋቋመው የክልሉ የአስቸኳይ ጊዜ ማስተባበሪያ ማዕከል የፌዴራልና የክልል ተቋማትን እንዲሁም አጋሮቻቸውን የአለም ምግብ ፕሮግራምና ኦቻን ያካትታል። And no, Yaruts. Uh, like the WFP and UN OCHA as well. የተለያዩ የሰብአዊ ድርጅቶች ለእርዳታ አቅርቦት መስተጓጎል የኢትዮጵያ መንግስትን ተጠያቂ ማድረጋቸውን ቢቀጥሉም መንግስት በበኩሉ የተናጠል ተኩስ አቁም አዋጁን አልተቀበለም ያለውን ህወሀትን ተጠያቂ ያደርጋል። ህወሀት በበኩሉ ጥቃት መፈጸም የጀመረው የፌዴራሉ መንግስት ቅድመ ሁኔታዎቹን እንዲቀበልና በሁሉም በኩል በትግራይ ክልል ላይ ተዘግቷል ያለውን በር ለማስከፈት እንደሆነ መግለጹ ይታወሳል። በትግራይ ክልል እስከ 900 ሺህ የሚደርሱ ሰዎች ረሃብ እንደተጋረጠባቸውና ከአምስት ሚሊዮን ሚሊዮን የሚበልጡት ደግሞ ሰብአዊ እርዳታ እንደሚያስፈልጋቸው የዩኤስ አይዲ አስተዳዳሪ ሳማንታ ፓወር ገልጸዋል። በመሆኑም ሁሉም ወገኖች ሰብአዊ እርዳታ በአግባቡ እንዲደርስ ምቹ ሁኔታ እንዲፈጥሩና ግጭቶችን አስወግደው በድርድር የተኩስ አቁም ስምምነት ላይ እንዲደርሱ በድጋሚ ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።